ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን እንደምን አምሻችኋል ከአሜሪካ ድምጽ ዋሽንግተን ዲሲ የጋቢና ቢ መሰናደው ጀምሯል መሰናዷችንን እናስተዋውቃችሁ በኪነጥበብ ሙያተኞች ሙያተኞችና ስራዎች ላይ የበረታው ፖለቲካዊ ጫና እንዲቆም ተጠይቋል ዘመዶቻቸው እንዴት እንደተገደሉ በምን ሁኔታ በማን መንገዱ ላይ የነበረው ሁነት ምን ይመስላል አስክሬናቸው እንዴት ነበር አስፋልት ዳር ተደራርቦ ተጠመጠው ደማቸው ፈሶ ወዴት ሄደ የሚ በጣም ለመግለጽ የሚከብዱ ዘግናኝ የሆኑ ሁነቶችን ሲጠቅሱ ነበር። በዚህ ዙሪያ በምሽቱ ዘገባ አለን። ሌሎች ጥንቅሮችም ይዘናል። የደንገረሙ የምሽቱን መስተንግዶ መምራት ንጉሱ ተምሬ ደግሞ በድምፅና ምስል ምህንድስና ነው ከመላው የአሜሪካ ድምፅ የዲጂታል እንዲሁም ደግሞ የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። ምሽቱ ቀዳሚ ወዳደረግነው አብይ ጉዳያችን ነው የምናልፈው። የኢትዮጵያ መንግስት ከቅርብ ጊዜያት ወዲህ በኪነ ጥበብ ባለሙያዎችና የጥበብ ስራዎች ላይ ወከባና እስር እየፈጸመ ነው ሲል የኢትዮጵያ ሰብአዊ መብቶች ተሟጋች ማዕከል አስታወቀ። ዋና ዲሬክተሩ አቶ ያሬድ ኃይለማርያም ፖለቲካዊ ሽሙጥ ያላቸው የተባሉ ቲያትሮች እንዳይታዩ መታገዳቸውና ባለሙያዎችም ስለመታሰራቸው ለአሜሪካ ድምጽ ተናግረዋል። ይኸው ወከባና እስራት እንዲቆምም ተቋማቸው መንግስትን በመግለጫ ጠይቋል። በኢትዮጵያ የኪነ ጥበብ ታሪክ ላይ መጽሐፍትን የጻፉት ዶክተር እንዳለጌታ ከበደ በበኩላቸው በጥበብ ስራዎች ላይ ያለው ፖለቲካዊ ጫና ከትላንት የቀጠለ ነው ሲሉ ይኮንናሉ። ይህም እንግዲህ ሙያው ለሀገር እድገትና ለውጥ እንዲውል ከማሰብ ይልቅ ለፖለቲካዊ ድጋፍ ብቻ እንዲያገለግል ከሚፈልግ አስተሳሰብ የሚመነጭ ችግር እንደሆነም አመልክተዋል። አስማማው አየነው ተከታዩን ዘገባ አሰናድቷል። በኢትዮጵያ ከቅርብ ጊዜያት ወዲህ የበረታ እንደመጣ የተገለጸው ፖለቲካዊ ጫና ካረፈባቸው መስኮች ውስጥ ኪነጥበብና ሙያተኞቹ እንደሚገኙበት የሰብአዊ መብቶች ተሟጋች ተቋማት ይገልጻሉ። ይህን አስመልክቶ መግለጫ ካወጡት ተቋማት መካከል የሆነው የኢትዮጵያ ሰብአዊ መብቶች ተሟጋቾች ማዕከል ዋና ዳይሬክተር አቶ ያሬድ ኃይለማርያም ፖለቲካዊ ሽሙጥ አላቸው የተባሉ ቲያትሮች እንዳይታዩ መታገዳቸውንና ባለሙያዎችም ስለመታሰራቸው ለአሜሪካ ድምፅ ተናግረዋል። ቀደም ሲል ገጣሚ እና ደራሲ በላይ በቀለ ወያ በጣም በሰላ ብሮቹ ይታወቃል። እንደዚሁ ታስሮ እስካሁን በእስር ላይ ነው ያለው። ከዛ በኋላም ደግሞ የያዩ ፈንገስ የሚባለው በመድረክ ስሙ ቧለቲካ የሚለው የመድረክ ስራ ተከልክሏል በመንግስት አካላት። በቅርብ ጊዜ ደግሞ ሁለት የመድረክ የባለሙያዎች የኪነ ጥበብ ባለሙያዎች እደት በህብረት የሚል ስራ የሰሩ የመጠቅ ስራ ያዘጋጁ ሰዎች እንደዚሁ በእስር ላይ ነው የሚገኙት። ሌሎች የኪነጥበብ ባለሙያዎቹን በተለያየ መንገድ ሀሳባቸውን በመግለጻቸው የተነሳ ዛቻ፣ ማስፈራሪያ፣ እስር ሲገጥማቸው አይተናል። ይህንን ደግሞ ተከታትለን ከጠበቆቻቸው ከቤተሰቦቻቸው ያሉበት ሁኔታ መረጃ ለማግኘት ሞክረናል። የኢትዮጵያ ሰብአዊ መብቶች ኮሚሽንም የዜጎችን እስር በተመለከተ በሚያወጣቸው መግለጫዎችም ከታሰሩት መካከል የኪነጥበብ ባለሙያዎችም እንደሚገኙበት አመላክቷል። በበርካታ ሰት ስራዎቻቸው የሚታወቁት ዶክተር እንዳለ ጌታ ከበደ ማዕቀብና እስረኞቹ የተሰኙ በኢትዮጵያ ኪነ ጥበብ ታሪክ ላይ ያተኮሩ መጽሐፍትን ለአንባቢያን አብቅተዋል። ኢትዮጵያ ባለፈችባቸው የፈተና ጊዜያት ውስጥ ሀገር እንዲጸና ዳር ድንበር እንዲከበር ማህበረሰባዊ ለውጥም እንዲመጣ ኪነ ጥበብ ከፍተኛ አስተዋጽኦ ማበርከቱን ደራሲው ዶክተር እንዳለ ይናገራሉም። በዘመናቱ መካከል ኪነ ጥበብ የገጠማት ፈተናም የበረታ እንደነበረ መጽሐፎቻቸውን አጣቅሰው ያነሳሉም። በኔ መረዳት፣ በኔ ንባብ የኢትዮጵያ ኪነ ጥበብ በተለያዩ ዘመናት ለተለያዩ አገልግሎት ሲውል ቆይቷል። በተለይ በእኔ በተሰማራበት የስነ ጽሁፍ ዘርፍ ስነ ጽሁፋችን በብዙ መንገድ ሲዘመርለት፣ ሲዘመትበት፣ ሲፎከርበት፣ ሲፎከርለት የቆየ ጥበብ ነው። ከፋሲስት ጣሊያን ወረራ በፊት የነበሩ ተስፋናቶን ስንፈትሽ ትውልዱ የተማረው ክፍል ጥቂት ነበረ። ጥቂትም ሆኖ ሀሳቦቹን በጽሁፍ የመግለጽ ችሎታ የነበረው ነው። ፊታውራሪ ተክለሐዋርያት ተክለሐዋርያት ተክለማርያም እና አፈወርቅ ገብረ ኢየሱስን፣ ገብረ ህይወት ባይከዳኝን መጥቀስ ይቻላል። እነዚህ ሰዎች ይች ሀገር ምን ሊደረግላት ይገባል የሚል የለውጥ አቀንቃኝ ወይም እንደ ዶክተር ዮናስ አድማሱ ያሉ ምሁራን እንደሚሏቸው ትሁታን ፋና ብሬዎች ፋና ብሬ ለፌና ነበራቸው። ከዛ በኋላ ደግሞ ጣሊያን ጦርነት ሲመጣ እነ የታይ ንጉሴ አገኘውም ግዳ ደግሞ ስነ ጽሑፍ፣ ሀገር ስትወረር እግርህን ለጠጠር ደውረትህን ለጦር ካላለ ብዕር፣ ለነፃነት ዋጋ ካልከፈለ፣ ለአርበኞች ካልወገነ፣ ለፍትህ ጥብቅና ካልቆመ ምን ዋጋ አለው በሚል በሚጽፏቸው ድርሰቶች፣ በሚከይኗቸው የኪነት ስራዎች በደንብ መሰራት ጀመረል። ቆየና ደግሞ በነ ብርሃኑ ዘሪሁን ጊዜ በነ በሌሎች መመሰሎቻቸው ማህበራዊ ህይወታችን የሚገለጽበት በኋላ ደግሞ አብዮት መቀስቀሳ ሆነ አብዮት ጠሪ ሆነ ማለት ነው። ዮሐንስ አድማሱ፣ በአሉ ግርማ፣ ዳኛቸው ሌሎችም በምናየበት ጊዜ ድርሰቶቻቸው የነበረው ስርዓት ልክ እንዳልሆነ የሚጠቁሙ የንጉሳዊ ስርዓቱ ሊያርማቸው ሊያቀናቸው ሊያርቃቸው የሚገቡ ድክመቶች ላይ ተተኮረ። ከዛ ኢህአዴግ ከገባ በኋላ ደግሞ ያለውን ስታይ ሙስናው መብዛት፣ ብሔር ስመምጣት ምናምን ሲሆን ማህበራዊ ህይወት ላይ ያተኮሩ ሆኑ ማለት ነው እና በእጅግ በጣም በወፍ በረር ቅኝት ሲታይ የኢትዮጵያ ስነቱ በየዘመኑ በየዘመኑ ለሚነሱ ጥያቄዎች መልስ ይሆናል ተብሎ ለታመነባቸው ጩኸቶች ግልጽ ሆነው ሲያሸበሽቡ የቆዩ ዘማሪያን ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን እንደመጡ በቅድሚያ ካነጋግሯቸው የህብረተሰብ ክፍሎች መካከል የኪነ ጥበብ ባለሙያዎች ይገኙበታል። በወቅቱም ለሙያው ከፍ ያለ ፍቅር እንዳላቸው ሲገልጹ ይሰሙ የነበሩት ጠቅላይ ሚኒስትሩ በተደጋጋሚም የጥበብ ስራዎች በሚቀርቡባቸው ቦታዎችም ታድመዋል። በቀደሙት ዘመናትም መሪዎች ወደ ስልጣን በመጡበት ወቅት ከሙያው ጋር እንደሚወዳጁ የሚገልጹት ዶክተር እንዳለ ጌታም ይህ ግን በቆይታ ሙያውን የፖለቲካ ተጽዕኖ ሰለባ ከመሆን እንዳልታደገው ያስረዳሉም። በየዘመኑ ለምሳሌ አስራ ዘጠኝ ስልሳ ስድስት ስልሳ ሰባት ጋዜጦች ላይ ጻፉ የነበሩ ነገሮች ስታይ እንዴት አይነት ነፃነት ነበራቸው ጋዜጠኞቹ፣ የኪነጥበብ ሰዎቹ እንድትል ያደረግሃል። በሚዘፍኑት በሚጽፉት ለምን ይህን ተናገራችሁ የሚል የለም። ታፍናችሁ ነበር ታስራችሁ ነበር ተፈታችኋል። ታፍናችሁ ነበር ይኸው ተገልጦላቸዋል። ሀሳባችሁን ግለጹ የሚሉ ነበሩ። ልክ ስልጣን ላይ ሲወጣ ግን አመትም አይቆይ። ማን ነው እንደዚህ ያለው? ያሱች አሳድች ይባላል። ስለዚህ ከያኔም አንድ ከያኒ በታሰረ ቁጥር እልፍ አላኩ ነው የሚበረግገው። ጎመን በጤና የሚለው የት እንደገባ ያላወቅኩት ሰው ብዙ ላይ እያንዣበበ፣ እንዴት ነው እንደዚህ ማረገው? ማቃቸው ሁሉ እየተሰወሩብኝ የሚል ትንቢት ይፈጥርበታል። በእኛ ሀገር ሁልጊዜ መሪዎች ስልጣን ላይ ሲወጡ የሚነጠው ሰው ከኋላ ከፊት ከጎን ሆኖ እንዲያሸረግድ እንዲያሸበሽብ እንዲያጨበጭብ ውዳሴ እንዲያጎርፍ ይጠሩታል ግን አላምጠው የሚሰፉት ማስቲካ ነው የሚሆነው። በየዘመኑ በአፄ ኃይለ ሥላሴ ዘመንም ብትል በጓድ መንግስቱ ኃይለማርያም ዘመን ብትል በአቶ መለስ ዜናዊ ዘመንም ኃይለማርያም ደሳለኝ በዶክተር አብይ አህመድም ያሉ ሂደቶችን በሙሉ በምንከታተልበት ዘመን ጊዜ ለስርዓቱ የተመቸው ሰው ነው ና ተብሎ ሲጠራ የሚታየው የኢትዮጵያ ሰብአዊ መብቶች ኮሚሽን ግንቦት 20 ቀን 2016 ዓ ም ባወጣው ሪፖርት ገጣሚ በላይ በቀለውያ ከ9 ወራት በላይ በስር ላይ እንደሚገኝ ገልጿል። እብደት በህብረት የተባለው የመድረክ ቲያትር ተዋናይ አማኑኤል ሀብታሙ ና አዘጋጁ ዳግማ ያመሎርቅ ፈይሳም በቅርቡ ከታሰሩት መካከል ናቸው። የአሜሪካ ድምፅም ታግዷል በተባሉ ቲያትሮች ላይ ተሳትፎ ያላቸውን ጨምሮ ሌሎች የኪነ ጥበብ ባለሙያዎችም መታሰራቸውን ከቤተሰቦቻቸው አረጋግጧል። ሆኖም ቤተሰቦቻቸው በጉዳዩ ላይ ቃለ መጠይቅ ለመስጠት ፈቃደኛ ባለመሆናቸው አስተያየታቸውን ማካተት ሳይቻል ቀርቷል። የኢትዮጵያ ሰብአዊ መብቶች ተሟጋቾች ማዕከል ዋና ዳይሬክተር አቶ ያሬድ ኃይለማርያም እንዲህ አይነት እስሮች ሀሳብን በነጻነት መግለጽን በማዳከም ሀገርን ይጎዳሉ ይላሉ። እንዲህ አይነት በኪነ ጥበብ ባለሙያዎችም ላይ ሁሉ፣ በጋዜጠኛዎች ሀሳብን በመግለጽ ነጻነት ዙሪያ የሚደረጉ ጫናዎች ብዙ ጊዜ የሚሰጥሯቸው አደጋዎች አንደኛ፣ ባለሙያዎቹ የሚመጣውን አደጋ በመፍራት ወደ ሰልፍ ሴንሰርሺፕ የሚሉት ራስን መቆጣጠር፣ መገደብ፣ በነጻነት መጻፍ፣ መናገር በሙዚቃም በስዕልም ማውጣት የሚፈልጓቸውን ሀሳቦች እንዲቀጥሉና ማህበረሰቡ ሙሉ መረጃ በአንድ ጉዳይ ላይ እንዳያገኝ ያደርጋል። ሁለተኛ የኪነ ጥበብ ስራው ማህበራዊ፣ ፖለቲካዊ በሆኑ ጉዳዮች ላይ እንዳያተኩር እና ሁል ሁልጊዜ መንግስትንም ማንንም የማይነኩ እንዲሁ የመዝናኛ ነገሮች ላይ ብቻ እንዲያተኩር ያደርጋል። ያ ደግሞ የኪነ ጥበብ ዘርፉ ማህበረሰብን በማስተማር የማህበረሰብን አስተሳሰብ በመቀየር በማንቃት ሊጫወት የሚችለውን ትልቅ ሚና እንዳይጫወት ያደርጋል። አንዱ ችግር ይሄ ነው። ሁለተኛው ችግር ደግሞ እንዲ ያሉ ማዕቀቦች ምህዳሩ እየጠበበ እየጠበበ የሚመጣ ከሆነ አዳዲሱ ወጣቶችም እነዚህ ነገሮች እያዩ መስኩን እንዲፈሩት በነጻነት ገብተው አዳዲስ የፈጠራ ስራዎችን ይዘው ወጥተው ሀሳባቸውን እንዳያካፍሉ ስጋት ይፈጥራል። ይሄ እንግዲህ እነዚህ ሁለቱ ነገሮች ከመርት ጥሰትነት ባለፈ ማለት ነው እና እንዲህ ያሉ ልምምዶች እየቆዩ ሲመጡ በመንግስት ባለስልጣናትን በኩል ወደ ሰፊ ሆኖ በእንደዚህ ያሉ ሁኔታዎች የሚነሱ ነገሮችን ጆሯቸውን ሰጥተው ከማድመጥ መሻሻል ያለበትን ነገር ከማሻሻል ይልቅ እንዲህ ያሉ ድምፆች እንዲታፈኑ ያደርጋል። ደራሲ ዶክተር እንዳለጌታ ከበደም በአሁን በአሁኑ ወቅት በሙያው ላይ የደረሰ ያለው ቀጥተኛና ስልታዊ ጫና እየተባባሰ መምጣቱን ይጠቁማሉ። እንግዲህ የበዓሉ ግርማን የአቤ ጎበኛን ታሪክ ሳነብ የቆየው ሰው ስነ ጽሁፍ የተከፈለለትን ዋጋ የማውቅ ሰው በጻፉ ጽሁፈት ምክንያት የተንገላቱ፣ የተሰደዱ፣ የተገደሉ ሰዎች እንዳሉ የገባኝ ሰው አሁን እየሆነ ያለውን ነገር ሳልናገር ብቀን የገዛ ነፍሴ ትንቀኛለች። ስለዚህ እኔ ጓደኞቼ ፕሮግራም ያዘጋጃሉ ፕሮግራሞች ሲታጠፉ ይሰራጩ የነበሩ ፕሮግራሞች ሁለት ሰዓት ሲቀራቸው የፍቃድ ወረቀት ካላመጣ ሲባል ምን ሲባል፣ ይሄ መተቻት የሚያስበለግገው? መተቻት የሚያስበለግገው ማለት ማን እንደሆነ ያላወቀው ሰው ድንጋት ብድግ አድርጎ ሊወስዶ ይችላል ማለት ነው። ምንም ጥርጥር የለውም። ይህን ምን ራሱ በመጠላለፉ ሊመጣ የሚችለውን ነገር ሁሉ እገምታለሁ። በነጻነት የሚነገርበት በነጻነት የሚሰበክበት ነው ለማለት ያስቸግራል። በነፃነት ቴቸክን የምትሰነዝርበት ነው ለማለት ያስቸግራል። ምክንያቱም የምናውቃቸው መጽሐፍ ታዘዋሪዎች ለምን ይሄን መጽሐፍ አዞራቸው ተብለው ታስረው የነበረበት ጊዜ አለ። ለምን መጽሐፍ የሚሰጣቸው ተብለን ታሰርን ያሉበት ጊዜ አለ። ፍሬኞች የሚል መጽሐፍ የሚናገረው ይሄ ነው። ስለዚህ በጣም ሀሳብን በሀሳብ የተከለከለ ነገር ሁሉ ልክ ነው የሚል አቋም ባይኖረኝም፣ የተፈቀደ ነገር ሁሉ እውነት ነው የሚል እምነት ባይኖረኝም ግን በራሱ የሚተማመነ ስርዓት ሰዎች ሀሳባቸውን እንዲገልጹ ይለቃቸዋል። የመብቶች ተሟጋች ማዕከሉ ዋና ዳይሬክተር አቶ ያሬድ ኃይለማርያም መንግስት የታገዱ የኪነጥበብ ስራዎችን ወደ መድረክ በመመለስና የታሰሩትን ባለሙያዎች በመፍታት ሙያው ለአገራዊ ለውጥ ሚናው መጫወት እንዲቀጥል ማድረግ ይገባል ሲሉም ጠይቀዋል። መንግስት አንደኛ፣ እነዚህ የታሰሩ ባለሙያዎች አስቸኳይ እንዲለቃቸው የግድ የሚያስከስሳቸው የወንጀል ጉዳይ አስፈጽመዋል ከተባለ እንኳን በአግባቡ ፍርድ ቤት ቀርበው ትክክለኛ ክስ ቀርበባቸው ፍትህ እንዲያገኙ ከዛ ውጭ ግን የተከለከሉ መድረኮች ተከፍቶ ምህዳሩን ተከፍቶ ሰዎች በነፃነት ሀሳባቸውን እንዲያካፍሉ እንዲያንጸባርቁ በህገ መንግስቱ መንግስት የሰጣለበትን ግዴታ በማክበር በተቃራኒው እንደውም ጥበቃ፣ እንክብካቤ፣ አመቺ ሁኔታ ማበረታታት ነው ያለበት እና በዚህ መስተካከል አለበት ብለን እናምናለን። ኪነጥበብን የሚወክሉ ልዩ ልዩ የሙያ ማህበራት መኖራቸውን የሚገልጹ ዶክተር እንዳለጌታ ደግሞ መፍትሄው የሙያ ማህበራቱን ማጠናከር ነው ይላሉ። መንግስትም በሙያዊ መተቸት ሂሳዊ ባህል ሊያዳብር እንደሚገባ አክሉ የሚመክሩት ዶክተር እንዳለ ነገ የተሻለ እንደሚሆንም ተስፋ ያደርጋሉ። አሁን ማህበራት አሉ። ኪነ ጥበብ ማህበራት ግን ጥርስ የሌላቸው አንበሶች ናቸው። አይጮሁም። ለምን እንደዚህ ሊሆን ቻለ? ዝም ማለት እኮ የለባቸውም ስንላቸው እውነት እኮ ነው አይሉ እና የት ነው ያሉት? የሙያ ማህበራት ማለት ለሙያው ካልታደጉት፣ የሙያው ሰው ሲገፋ ሲከፋ ሲበደል ሲሰደድ የት ነው ያለህ ካላሉት ምንድን ነው የሚደረገው? ሰለጠነ ማህበረሰብ ቢኖር የሰለጠነ ስርዓት ቢኖረን ሀሳብን በነፃነት የመግለጽ መብት የሚከበርበት በጣም የሚከበርበት ሀገር ቢኖረን የነገ ኢትዮጵያ እኮ ነው ዛሬ ላይ ሆነን ልናሳይ የሚገባው። ፋሽ ጣሊያን ኢትዮጵያ ከወረሩ ቀደም ብሎ እኮ ጉዳይ የገባቸው ሰዎች አረ እንዲህ እንዲህ እንዲህ ተሰምተዋል ሲሉ ንጉሰ ነገስቱ አሉ ባልታ እየሰማችሁ ሲሉ ቆይተው ነው ድንገት ከተፍ ያሉባቸው። ስለዚህ ከያኒ ኪነጠቡ ሰው እየሆነ ያለውን ብቻ ሳይሆን ሊሆን የሚችለው ሁሉ እየመገመት የመረዳት ተሰጥኦ ሁሉ አለው። ትሎት አለው ነው ማለት አይደለም። ግን ያንን ማሸነፍ ያስፈልጋል። ካልተተቸህ እንዴት ነው ድክመቱ የምታውቀው? ጸሐፊ በጣም መተቸት አለበት። የጎደለው ምን ሊነገረው ይገባል። ስርዓቱን በጣም መተቸት አለበት። የጎደለው የሚያውቀው ይገባል። ማህበረሰብም ወደ የትኛው ከፍታ ወይ ደግሞ ዝቅታ እያስቆለቆለ እንደሆነ ሊነገረው ይገባል። ኪነ ጥበብን የዜጎች ሀሳብ በነጻነት የመግለጽ መብት አካል አድርጎ የሚቆጥረው የኢትዮጵያ ሰብዓዊ መብቶች ኮሚሽን ከ2014 ዓ ም ጀምሮ በየዓመቱ የፊልም አውደ ትርኢት ወይም ፌስቲቫል ያዘጋጃል። ይህም የሰብዓዊ መብቶች ጉዳዮች በኪነ ጥበብ ስራዎች ውስጥ ትኩረት አግኝተው በስፋት እንዲዳሰሱ በማድረግ የሰብዓዊ መብቶች መከበር ባህል የሆኑባት ኢትዮጵያን ለማየት የወጠነው ነርኢ ለማሳካት እንደሚያስችለው ኮሚሽኑ አመልክቷል። የአሜሪካ ድምፅ በዚህ ጉዳይ ላይ የመንግስት ምላሽ ለማካተት የሚመለከተውን የባህልና ስፖርት ሚኒስቴር ኃላፊዎችን የጠየቀ ሲሆን የታሰሩ አርቲስቶች ስለታሰሩበት ምክንያት በግልጽ የደረሰን መረጃ ባለመኖሩ እና ቲያትሮችም የታገዱበት ምክንያት ባለመታወቁ በማጣራት ላይ እንገኛለን ሲሉ አጭር የጽሁፍ ምላሽ ብቻ ሰጥተዋል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ። በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን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 በምህርትና ጋዜጠኛ ኤልሳቤጥ ድንቁ ከአንድ ዓመት ተኩል በፊት በምዕራብ ኦሮሚያ ክልል በወንጭ ወረዳ በጨቦ የገጠር መንደር ውስጥ በአካባቢው የመጀመሪያውን ቤተ መጽሐፍ ትከፍታለች። ኤልሳቤጥ በአዲስ አበባና በሌሎች የክልል ከተሞች ህጻናት ትምህርት አቋርጠው ለጉልበት ብዝበዛ መዳረጋቸው እንዲሁም ከትምህርት ገበታ መራቃቸው እንደሚያሳስባትም ትገልጻለች። ይህንን ችግር ለመቅረፍ ይስሐቅ ድንቁ መታሰቢያ ስትል የማንበብና የመጽሐፍ ፍቅር እንዲያድርባት ያገዛትን አሁን በህይወት የሌለው ታላቅ ወንድማስም ቤተ ሳምንቱን ላይ የህጻናት መጫወቻ የከፈተች ሲሆን ቤተ መጽሐፍቱን በሳምንት ከ ሀምሳ በላይ ህጻናት እንደሚጎበኙት ተገልጿል። ኤልሳቤጥ ድንቁን አነጋግር ያሰናዳት ዘገባ በመቀጠል ይቀርባል። መምህርትና ጋዜጠኛ ኤልሳቤጥ ድንቁ ቤተሰቦቿ ተወልደው ባደጉባት በምዕራብ ኢትዮጵያ ወንጪ ወረዳ በጨቦ መንደር ውስጥ የአባቷ ንብረት በሆነ ስፍራ ላይ ለአካባቢው ህጻናት ከመጽሐፍት ጋር እንዲተዋወቁ ማድረግ ችላለች። አዲስ አበባ በብዛት ስታይ ህጻናት ልጆች ጎዳና ተዳዳሪ ሆነው ታያለሽ። ተማሪ የነበሩ ልጆች ሰው ቤት ሰራተኛ ሆነው ወይ አንቺ ሰራተኛ ፈልገሽ ደላላ ጋር ስትሄጂ ተማሪዎችን ታያለሽ፣ ህፃናትን ታያለሽ። እና ያ ነገር ሁሌ ልቤን ይነካኛል። አያለሁ ዘመዶች አሉኝ ገጠር ውስጥ ዘመዶች አሉኝ። የሆነ ቦታ ላይ ትምህርታቸው ይገታል። ከትምህርት ይልቅ ወደ ስራ ታያለሽ እና ሁሌ ያ ነገር በጣም ነው ማዝ ነው። ክፍለ ሀገር ሲሄድ የሆነ ቦታ እንጂ ያንን ሳይ አዲስ አበባ ውስጥ ያለውን ሁኔታ ሳይ በጣም ነው ማዝ ነው እና ሁሌ መቼ ነው ትምህርታቸው የሚቀጥለው? የእኛ አባቶች ገጠር ነው ያደጉት፣ ተምረው ዩኒቨርሲቲ ደረጃ ድረስ ደርሰው ትልቅ ስራ ሰርተው ለሀገር ያገለገሉ ሰዎች ናቸው። እነሱ ከወጡበት ሀገር ያ ነገር ያ ልምድ ቀርቶ እነዚህ ልጆች አሁን ትምህርታቸው ተቋርጦ በየሀገሩ በማያውቁት ሀገር፣ በባዕድ ሀገር፣ በባዕድ ቤት እየተንከራተቱ ያሉ ልጆችን ምንድን ነው ማድረግ የምንችለው? እኔ አሁን በጣም ሰፊ ነው ኢትዮጵያ ሰፊ ነው። ግን አትሊስት እኔ ሙያዬ መምህርት ነኝ አውቃለሁ ማንበብ ምን ያህል ጥቅም ለልጆች እንዳለው ትምህርት ምን ያህል ጥቅም እንዳለው አውቃለሁ። ግን ያለውን ከፍተኛ ችግር አጠቃልዬ መቅረፍ ባልችል እዛው እናታቸው የትምህርትን ጥቅም አውቃ ልጆቿን ወደ ትምህርት ቤት መላክን የምትቀጥልበት መንገድ ምንድን ነው? ማድረግ የምችለው ሊበቃ፣ ሁሌ ያ ነገር ነበር ውስጥ ያለው። ኤልሳቤጥ በዚች አነስተኛ የገጠር መንደር ውስጥ ቤተ መጽሐፍትን ለመክፈት ስታልም ህፃናቱን ለመማረክና ለማበረታታት ከሻይ ቡና ይልቅ የልጆች መጫወቻ መገንባትን ነበር የመረጠችው። ላምን ችግር መጣ መሰለሽ፣ እነዚህ ልጆች መጽሐፍ ምን እንደሆነ አያውቁም። እውነት ለመናገር በጣም ሪሞት የሆነ ቦታ ስለሆነ ትምህርት ቤቶችን ያው ዋናውን የትምህርት ሁኔታ ከመስጠት ውጭ ይሄ ቤተ መጽሐፍት የሚለው ነገር ብዙ አይታወቅም። ልጆች ከትምህርት ቤት ሮጠው ቤተ መጽሐፍት ሳይሆን ወደ ስራ ከዛ። ስለዚህ እነዚህ ልጆች መጽሐፍ መጥተው እንዲያነቡልን ምን እናርግ ተባለ፣ እና በቃ ሻይ እናዘጋጅላቸው፣ ለእናቶቹም እንደዚህ አንዳንድ ነገሮች እያደረግን ልጆቻቸውን ይዘው እንዲመጡ እናርግ ተባለ። እኔ ደግሞ በእውነት እኔ ምንድነው አላማዬ መጽሐፍ ብሎ እንዲመጡ ነው የፈለግኩት። በቃ ከዛ በኋላ በፍጹም በምግብማ አናታልላቸውም። ይህን አልቀበልም ሌላ ነገር መፈለግ አለብን ብዬ ሳስብ ምንድነው መጫወቻ ቦታ የሚባል ነገር የለም እዛ ቦታ ዥዋዥዌ አይተዋ ያቁም እነዛ ልጆች ሸርተቴ አይተው አያውቁም። በአይኔን ያየሁት እንዴት ሁኔታውን ያ ነገር ስናረገው ያየውትን ነገር ነው አሁን የምገልጸው። እና ብቻ እነዛ ልጆች የሚጫወቱባቸውን ነገሮች አያውቁም አይተው አያውቁም። ምክንያቱም ከዛ ቦታ ተነስተው ሄደው አያውቁም። ምናልባት አንዳንዶቹ ወይ አዲስ አበባ ወይ ከተማ ላይ ሄደው አይተው ሊሆን ይችላል። እኔ ግን የገጠሙ እንደዛ አይነት ልጆች አልነበሩም። እና ከዛ መጫወቻ እናድርግ ተባለ። ቤተ መጽሐፍቱን ለመክፈት የወላጆቿና የቤተሰቦቿ ሚና ከፍተኛ መሆኑን ገልጻ በተለያዩ ሁኔታዎች ድጋፍ እንዲያደርጉላት ህልሟን ያጋራቻቸው ሰዎች በትውልዱ ላይ ተስፋ መቁረጣቸው ማስተዋሏ እንዳሳሰባትም ገልጻለች። በእውነት ለመናገር መምህርት ነኝ፣ የልጆች እናት ነኝ። ኢትዮጵያ ነው የምኖረው። እንኳን የመጫወቻ የምገዛበት ምንም ብር የለኝም። ምንድን ነው ያሰብኩት ሰዎችን ማሳተፍ ፈለኩ። ከቤተሰቦች ውጭ ያሉ ሰዎች እነሱም እንዲሳተፉና ባለቤት ነን ብለው በቃ እንዲያግዙኝ፣ ስራዬን እንዲያደንቁልኝ በቃ ፈለኩ እና አንዳንድ ሰዎችን ሳናግር ማንም አልገባው በእውነት ምንድን ያ በብዛት ያሉኝ ነገር አሁን ያምን አሁን ልጅ እባክሽ አሁን ላይብረሪ መቶ ያነባል ብለሽ ነው በቃ ወደ ታች ዝቅ የሚያደርግ ነገር ነው ነገሩ። በወንጪ ወረዳ በጨቦ መምንደሬት የተከፈተው አነስተኛው ቤተ መጻሕፍት ቅዳሜና እሁድ ከገበያና ከቤተ ክርስቲያን መልስ ወላጆች ልጆቻቸውን ወደ ቤተ መጽሐፍቱ እንዲልኩ በመቀስቀስና በማበረታታት እንዲሁም ማህበረሰቡን የቤተ መጽሐፍቱ ጠባቂና ባለቤት በማድረግ ብዙ ልጆች ከመጽሐፍትና ከጨዋታ ጋር እንዲተዋወቁ ማድረግ መቻሉን ኤልሳቤጥ ትገልጻለች። አርሶ አደር ሰለሞን ደስታ የአካባቢው ነዋሪና የቤተ መጽሐፍቱ ቁልፍ ያዥ ናቸው። የልጆቹን የማንበብ ክህሎት ከፍ እያለ በመሄዱ ሕጻናቱና የአካባቢው መምህራን ደስተኛ ናቸው ይላሉ። ሌላ ነው ተማሪ አለች። ልጆቹ ማራሉ ጫወታሉ። እንደዛ ነው የሚጫወቱት። ደስ ይላሉ የሚጫወቱት ጨዋታም አለ። የሚያምሩት ሰዓት አለ። እንደዛ ነው ልጆች እዛ ግቢ የምኖሩት። በጣም ትምህርት ቤት ይሄዱ። በጣም ደስ የሚሉትን በጣም ደስ ይላሉ። እዛ ትምህርት ቤት ሌላ ትምህርት ቤት ይሄዱ። ማምሮቻችን በጣም ዛ ትምህርት ቤት የዲስ የሚስናበቡት በጣም ደስ ነው የሚሉት። ማምሮች ጋዜጠኛና መምህርት ኤልሳቤት ድንቁ ከቤተ መጽሐፍቱ ግንባታ በተጨማሪም ሰማያዊ ዣንጠላ የተሰኘች የልጆች መጽሐፍ ደራሲም ናት። መነሻዬ ምንድን ነው መሰለች? በእውነት የእናቴ እናቴ በጣም ዣንጥላ ትወዳለች። ዣንጥላና በቃ ዣንጥላዋን የሚነካባት ሰው አትወዱም። እና ሁልጊዜ ትመጣና ዣንጥላ የነፋሱ ገነጣጠለብኝ አቤት ዣንጥላ ይበስብሳለች። እንዲህ ነው እናቶች የሚሉ ዣንጥላ የበሰበሰ ዣንጥላ የተገነጠለ ከፀሐይ ጋር ሁልጊዜ እና እነዚህ ሶስት ዣንጥላዎች ሰማያዊ ዣንጥላ፣ ቢጫ ዣንጥላ እና ወይን ጠጅ ዣንጥላ ናቸው እና ከተፈጥሮ ጋር የሚያደርጉትን እንደው ስታግባባቸው መሀል ገብታ ስታስታርቅ አይነት ታሪክ ያለው ነው እና ቆንጆ አርጎ የሳለልኝ ጓደኛዬ መካሻ። ከዛ ደግሞ በቤት ውስጥም የረዱኛሉ በማንበብ ይሄ ትክክል ነው፣ ይሄ ትክክል አይደለም እያሉ መጨረሻ ላይ እንግዲህ ህልሚ ውን ሆኖ ታተመልኝ ማለት ነው። ኤልሳቤት ድንቁ ቤተ መጽሐፍቱ በቤተሰቦቿ ድጋፍና በራሷ ወጪ ቢቋቋምም በቀጣይ ተጨማሪ የአማርኛ የእንግሊዝኛና የአፋን ኦሮሞ ቋንቋ መጽሐፍቶች እንደሚያስፈልጉትም ገልጻ በጎ ፍቃደኞች እንዲተባበሩ ጥሪ አድርጋለች። ከዚህ በተጨማሪም ይህ የገጠር ቤተ መጽሐፍት ልማት በሌሎች የሀገሪቱ ክፍሎች እንደሚቀጥልም ህልሟን አጋርታኛለች። ከአሜሪካ ድምጽ ለተጠናቀረው ዘገባ አይደንገረመው ከዋሽንግተን in በርካታ ወጣቶች ድምጻችን አይሰማም ብለው በሚናገሩባት ዛምቢያ አንዲት ተስፈኛ ፖለቲከኛና ተሟጋች ወጣቶች ድምጻቸው ተሰሚ እንዲሆን ጥረት በማድረግ ላይ ትገኛለች። የ23 አመቷ ናታሻ ሙዋንሳ በዛምቢያ የሰውን ቀልብ የሳበችው ከ10 አመታት በፊት በአውሮፓውያኑ 2014 በሀገሪቱ ብሔራዊ ቴሌቪዥን ላይ በተላለፈው ጁኒየር ፕሬዚደንት በተሰኘው ውድድር ላይ ሁለተኛ በወጣችበት ወቅት ነበረ። የአሜሪካ ድምጿ ሙካ ሲቡኩ የላከችው ዘገባ እን እንግድ ወልዴ እንደሚከተል ያቀርበዋል። ሊቪንግስተን በተሰኘች የዛምቢያ የቱሪስት ከተማ ያደገችው ናታሻ ሙዋንሳ ገና ለጋ ሳለች ነበር አንድ ቀን ድምጿን ተጠቅማ ዓለምን እንደምትቀይር ያለመችው። በእንደ አውሮፓን አቆጣጠር 224 በዓለም የጤና ድርጅት ጉባኤ ላይ ንግግር ያደረገች በዕድሜ ወጣቷ ተናጋሪ ስትሆን ህልሟን እውን አድርጋለች። በስምንት ዓመቴ ምን ማድረግ እንደምፈልግ ማሰብ ጀመርኩ። በዚህ ዓለም የእኔ ሚና ምን ይሆናል ስል ማሰብ ጀመርኩ። ተጽዕኖ እንዴት መፍጠር እንዳለብኝ፣ ለታሪክ ምን ትቼ እንደማልፍ ማሰላሰል ጀመርኩ። እናም ብዙ መጽሐፍትንና ጽሑፎችንም አነበብኩኝ። በርካታ ቪዲዮዎቹንም ተመለከትኩ። ሰዎችንም አወቅኩኝ። እንደ ማላላ ዩሱፍ ዛይ፣ ማርቲን ሉተር ኪንግ፣ ማልከም ኤክስ የመሳሰሉ ሰዎችን አወኩኝ። እነዚህ የማህበራዊ ፍትህ ጀግኖች እንዴት ድምፃቸውን ተጠቅመው ለሌሎች እንደቆሙ ሳውቅ ገረመኝ። እናም እኔም ያንን ማድረግ እንዳለብኝ አሰብኩ። ናታሻ ሙዋንሳ በመቀጠል በሚዲያ ዘርፍ በመሰማራት ለወጣቶች መብት ሰርታለች። ለህጻናት መብትና እድገት ላይ የሚሰራ የሚዲያ ድርጅትን ተቀላቀልኩ። በሚዲያው ላይ የሚሰሩ ወጣት ልጆች በህጻናት መብት ላይ ታሪኮችን ሲዘግቡና፣ ልጆችን በያሉበት ማህበረሰብ መብታቸውን እንዲያከብር መስራታቸውን ሳይ ተደነቅኩኝ። የዚህ ስራ አካል መሆን ፈለግኩኝ። የወደፊቱ የሚዲያ ሁኔታ ሁሌም የማስብበት ጉዳይ ነው። ምክንያቱም ሚዲያ ትልቅ ኃይል አለው። ፊውቸር ኦፍ ሚዲያ የተሰኘው ፕሮጀክት የናታሻ ሀሳብ ሲሆን ወጣቶች ሚዲያን በመጠቀም ድምፃቸውን እንዲያሰሙ ታበረታታለች። ናታሻ በአመራር እና በተሟጋችነቷ በርካታ ሽልማቶችን ተቀብላለች። በልጅነቷ የተሳተፈችበት የቴሌቪዥን ውድድር ምን ያህል እንደጠቀማት ታወሳለች። እንደ ፕሬዝዳንት ሁሉን ማድረግ አስቸጋሪ እንደሚሆን ተረዳው። ወጣት እንደመሆኔ ያኔ ልምድ ልፈጥር የምችለው ተጽዕኖ ግልጽ አደረገልኝ። ንግግር የሚያደርግ ብቻ ሳይሆን ፖሊሲዎችን ተግባራዊና ፍሬያማ የሚያደርግ ሰው ፈለግኩኝ። የፖለቲካ ህልም አለኝ አዎ ለምሳሌ የጤና ሚኒስቴር ወይም ደግሞ የቴክኖሎጂ ሚኒስቴር ወይም ደግሞ ተመሳሳይ ስልጣን ብዬ ናታሻ መሪ ለመሆን ያላትን ህልም እውን እንድታደርግ በቅርቧ ያሉ ሰዎች ደግፏታል። ቻሪቲ ቤሳ መዋንሳ የናታሻ እናት ናቸው። ፍላጎትንና ቁርጠኝነትን ያዳበረችው ገና የሰባት ዓመት ልጅ ሳለች ነው። ለእውነት የምታቀነቅንና የምትቆም መሆኗ ያኔ የጀመረ ነው። ጆሴፍ ሉንጉ ደግሞ ጓደኛዋ ነው። በራሷ የምትተማመን ነች። ሀሳቧን ለመናገር የማትፈራ ነች። ለራሷም የምትቆም ነች። ምንም አለማድረግና ዝም ብሎ መቀመጥ ትልቅ ችግር እንደሆነ ነታሻ ትናገራለች። ምንም አለማድረግ አንዱ ትልቅ በሽታ ነው። እያንዳንዱ የሚጫወተው ሚና አለ። ያንን ሚናችንን ለየተን አውቀን ወደ ስራ መግባት አለብን። በዛምቢያ ያሉ ወጣቶች በአመራርና ተሟጋችነት ተሳትፏቸው የሚጨምር ከሆነ ለሀገሪቱ የተሻለ ነገንና ልማትን እንደሚያመጣ ነታሻ ታምናለች። ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ ሁለት ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶዎችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥር አስቀድማችሁ በ2022276379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ። የተከበራችሁ አድማጭ ተመልካቾቻችን የዕለቱ የጋቢና ቪኦኤ መሰናደው እዚህ ላይ ተጠናቀቀ። አብራችሁን ስለቆያችሁ እናመሰግናለን። ኤደን ገረመው መሰናደውን በመብዛት ንጉሡ ታምሬ በማቀናበር አብረናችሁ ነበርን። ሰላም ጠናስጥልን ደህና ደሩ